የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ ዛሬ ቀኑ ሰኞ ጥቅምት 3 2012 ዓ ም ነው አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በአፋር አሳይታ ዱብቲ የውጭ ሀገር መታወቂያ የያዙ ታጣቂዎች በከፈቱት ጥቃት የበርካቶች ህይወት ማለፉ ተሰምቷል። ትልቅ መሳሪያ በመትራይስም በቦምድም በላውንችር ኃይለኛ እንትቶክስ ከፍቶ ብዙ ህፃን ብዙ አረጋውያን ብዙ ሴቶች የቁቱም አሉ የቆሰሉም አሉ። ጥቃቱ የተፈጸመበት ስፍራ የአፋምብ ወረዳ አስተዳዳሪ አቶ ሁሴን አሊን የሰማችኋቸው ዝርዝሩ በምሽቱ ይደመጣል። በሌላ ዜና በአማራ ክልል ሰኔ 15 ቀን 2011 ዓ ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ አመራሮች መካከል ሦስቱ በ10 ሺህ ብር ዋስ ተፈትተዋል። የሚያስከስሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከ10 ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም። የክልሉ ጠቅላይ አቃቤ ሕግ አቶ እዮብ ጌታቸውን ነው የሰማችኋቸው። ዝርዝሩ በተመሳሳይ በምሽቱ ይደመጣል። ከነዚህ በተጨማሪም የቴክኖሎጂውን ዓለም የሚያስቃኙ የብሩህ አእምሮ ባለቤት ከሆኑ ወጣቶች ጋር የሚያስተዋውቁ መሰናዶዎችም አሉን። የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረመው። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ግን ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን መጥተናል። በደቡብ ክልል ኮንታ ልዩ ወረዳ ጥቅምት ሁለት ሁለት ሺ አስራ ሁለት አመተ ምህረት ከሌሊቱ አስር ሰዓት አካባቢ በደረሰ የመሬት መንሸራተት አደጋ የሀያ ሶስት ሰዎች ሕይወት ማለፉን የልዩ ወረዳው አስተዳደር አስታወቀ። በልዩ ወረዳው አስተዳደር ባህል ቱሪዝምና የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታከለ ተስፉ በአደጋው ሀያ ሶስት የሚደርሱ የአምስት ቤተሰብ አባላት ሕይወት እንዳለፈ ለአሜሪካ ድምጽ ተናግረዋል። አቶ ታከላ አያይዘው ከሟቾች ውስጥ አስራ ሶስቱ ሴቶች፣ ቀሪዎቹ ደግሞ ወንዶች ናቸው ብለዋል። በልዩ ወረዳው አመያ በተባለ ስፍራ በሚገኙ መኖሪያ ቤቶች የደረሰው ይህ አደጋ ነዋሪዎች በእንቅልፍ ላይ ያሉ በሌሊት በጣለው ከፍተኛ ዝናብ ምክንያት በመከሰቱ ከፍተኛ ጉዳት ማድረሱንም ኃላፊው ተናግሯል። የአስራ ሶስት ሰዎች አስክሬን በሰው ጉልበት ቁፋሮ መውጣቱንና የቀሪዎቹንም ለማውጣት ህብረተሰቡ እርብርብ እያደረገ መሆኑን አቶ በላይ በቀለ የተባሉ በቦታ የሚገኙ ነዋሪ ገልጸዋል። የቀሪዎቹን አስክሬን የመፈለግ ስራ የቀጠለ ሲሆን ቁጥራቸው በውል ያልታወቀ እንስሳትም የአደጋው ሰለባ ሆነዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የሶማሊያ መንግስትና ሶማሊያ ያለው የአፍሪቃ ህብረት ተልዕኮ በአልሸባብ ላይ ጫና ማሳደሩን ለማጠናከር ቃል ገብተዋል። በሶማሊያ የከፋ የአሸባሪዎች ጥቃት የደረሰበት ሁለተኛ ዓመት ታስበ ውሏል። የሶማሊያ ፕሬዚዳንት ሙሐመድ አብድላሂ ፎርማጆ ያወጡት መግለጫ የመንግስት ወታደሮች የጽንፈኛውን ቡድን ሴራዎችን ለመጋፈጥ እንቅስቃሴዎችን አጠናክረዋል ይላል። ጽንፈኛው ቡድን ምሕረት የለሽ ጥቃቶችን ለማሴር የሚጠቀምባቸው ሰፈሮችን ወታደሮቹ ደምስሰዋል ሲል መግለጫው ገልጸዋል። ወታደሮቹ በጽንፈኛው ቡድን የተያዙ ግዛቶችን ነጻ አድርገዋል ሲልም የፕሬዝዳንቱ መግለጫ አክለዋል። ሶማሊያ ውስጥ የአፍሪካ ህብረት ተልእኮ ምክትል ልዩ ልዑክ ሳይመን ሙሎንጎ በበኩላቸው አሸባሪዎች የሚያደርሱት ጥቃት ሶማሊያን፣ ሰላምና የበለጸገ መጻ ይድል ከማምጣት ሊያግዳት አይችልም ብለዋል። የስፓይን ከፍተኛ ፍርድ ቤት በዘጠኝ የቀድሞ የካታላን ተገንጣይ መሪዎች ላይ በዛሬው እለት ከዘጠኝ እስከ አስራ ሶስት አመታት እስራት በይኗል። እንደ ኤሮፓን አቆጣጠር በሁለት ሺ አስራ ሰባት አመተ ምረት ከሁለት አመታት በፊት ማለት ነው። ካታላንን ከስፓኝ ነጻ የሚያወጣ አዋጅ አውጀዋል በሚል ነው ክስ የተበየነባቸው የቀድሞ የክልሉ ምክትል ፕሬዚዳንት ኦሪኦል ጁንካራስ በቅስቀሳና በህዝብ ገንዘብ ማባከን ከስ አስራ ሶስት ዓመታት እስራት ተበኝኖባቸዋል። ሶስት ሌሎች ተከሳቾች በእንቢተኛነት ጥፋተኛ ሆነው ተገኝተዋል። ሆኖም እስራት አልተፈረደባቸውም። ሰሜን ኮሪያ ማንኛውንም አይነት የግልግል ማስተካከያ ከማድረጓ በፊት ዩናይትድ ስቴትስ ሁሉንም ነገር ማከናወን አለባት ማለቷን በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር ሄሪ ሃሪስ ዛሬ ታትሞ በወጣ ቃለመጠይቅ ተናግረዋል። ሀሪስ ይህንን ያሉት ዶንግ ኤ አይቦ ለተባለው የደቡብ ኮሪያ ጋዜጣ ሲሆን ሰሜን ኮሪያ ባለፈው ሳምንት ከዩናይትድ ስቴትስ ጋር የተደረገውን የኒውክሊየር ንግግር ረግጣ ከወጣች ወዲህ የዩናይትድ ስቴትስ ባለሥልጣን ተጨባጭ ምላሽ ሲሰጡ ለመጀመሪያ ጊዜ ነው። ሰሜን ኮሪያ ለንግግሩ መቋረጥ ዩናይትድ ስቴትስን ተጠያቂ አድርጋለች። ሀሪስ በስዊድን መዲና በተደረገው ንግግር እንዳልተገኙ ቢገልጹም ለንግግሩ አጣብቂኝ ውስጥ መግባት ተጠያቂዋ ሰሜን ኮሪያ እንጂ ዩናይትድ ስቴትስ አይደለችም ብለዋል። አድማጮች ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ታመሹ ዘንድ እንጋብዛችኋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅን ነው እያዳመጣችሁ የምትገኙት። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በአፋር ብሔራዊ ክልላዊ መንግስት አሳይታ ዱብቲ አካባቢ የውጭ አገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትናንት በስቲያ ሰነዘሩት በተባሉት ጥቃት በርካታ ሰዎች መሞታቸውና መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጹ። የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊ 17 ሰዎች መሞታቸውና 34 ሰዎች መቁሰላቸውን ለአሜሪካ ድምፅ ተናግረዋል። በሌላ በኩል የአገር ውስጥ መገናኛ ብዙኃን የአፋር ክልል የወንጀል መከላከል ዘርፍ ምክትል ኮሚሽነር አህመድ ኡመድን ጠቅሰው ሶስት ህጻናትና አራት ሴቶችን ጨምሮ በአጠቃላይ አስራ ስድስት ሰዎች መገደላቸውን ዘግበዋል። መስፍን አድራጌ ዝርዝሩን ያስደምጠናል። ወደ አካባቢው በስልክ ደውዬ ያገኘኋቸው አስተያየት ሰጪዎች እንደሚሉት በአፋ አምቦ አካባቢ ገረኒ ልዩ ስሙ አውብሎ በተባለው ቦታ ነው ጥቃቱ የተሰነዘረው። ከሌሊቱ አስር ሰዓት ገደማ ተሰነዘረ ስለተባለው ጥቃትና ስለደረሰው ጉዳት እንዲነግሩኝ የአፋ አምቦ ወረዳ አስተዳዳሪ አቶ ሁሴን አሊን በስልክ ጠይቄያቸው ነበር። ከሌሊቱ አስር ሰዓት ላይ የሶማሌ ልዩ ኃይልና የጅቡቲ ኢሳ አብሮ ተቀነባብሮ ተቀናጅቶ መጥቶ ቤቱም አንድ ወጣትም እንስሳም ያለበት ቦታ ላይ ኃይለኛ ተቶ በትልቅ መሳሪያ በመትረየስም በቦምብም በላውንችር ኃይለኛ ቶክስ ከፍቶ ብዙ ህጻን ብዙ አረጋውያን ብዙ ሴቶች የሞቱም አሉ የቆሰሉም አሉ። በጥቃቱ ጉዳት ደርሶባቸዋል የተባሉ ሰላሳ አራት ሰዎች በአሳይታና ዱብቲ ሆስፒታሎች ሕክምና እየተደረገላቸው መሆኑን እና የተወሰኑት ደግሞ ወደ መቀሌ ሆስፒታል መላካቸውን ጠቁመዋል። የሞቱት አስራ ሰባት ነው። አራቱ ሴት፣ አንድ ህጻን የስድስት ወር ህጻን ሌላው ወንድ ሆኖ ጎልማሳም አለ፣ መካከለኛም እድሜ አለ፣ ወጣትም አለ። እስከ አስራ አራት እስከ አስራ ሁለት እድሜም አለ፣ ሽማግሌዎችም አሉበት። የሟቾቹን ቁጥር ወደ ሀያ አንድ ከፍ የሚያደርጉትም አሉ። በአንጻሩ የአፋር ብሔራዊ ክልላዊ መንግስት ወንጀል መከላከል ምክትል ኮሚሽነር አህመድ ኡመድ በጥቃቱ አስራ ስድስት ሰዎች መሞታቸውን ለሀገር ውስጥ መገናኛ ብዙሀን ገልጸዋል። የአካባቢው ነዋሪ በወሰደ የመከላከል እርምጃም ጥቃቱን ከፈጸሙት አካላት ከአስር በላይ የሚሆኑት መገደላቸውን ተናግረዋል። ከነሱ የሞቱ ሰዎች ላይ የለበሱት ሚኒስቴሪም ተገኝቷል። የሶማሌ ልዩ ሀይል ሚኒስቴሪ የሶማሌ ልዩ ሀይል መታወቂያ፣ የጅቡቲ ደግሞ የጅቡቲ ሚኒስቴሪና የጅቡቲ መታወቂያ የጅቡቲ ሪፐብሊክ አይዲ ይላል እና በዛ ነው መረጃ ሊናገኘታል ነው እጃችን ላይ ነው መረጃቸው። በጥቃቱ ጉዳት የደረሰባቸውን ወደ ህክምና ለማድረስ በስፍራው ተገኝቼ ነበር ያሉት አስተያየት ሰጪ አየሁት ያሉትንም መረጃ እንዲህ አክለዋል። ጥቃት አድርሰው ሲመለሱ በአፋር ህዝቦች ተይዘዋል። መኪኖቹ የሱማሌላንድ የመኪና ተገኝተዋል። ታርጋ የያዘ ከሞቱት ውስጥ ደግሞ የጀቡቲ ወታደሮች አሉ። ደግሞ ሙሉ የጀቡቲ ወታደር የጫነት መኪና አቃጠሉት አፋሮቹ። መንገድ ላይ የተያዘ መኪናም አለ። አሁን አካባቢውን በጣም ስጋት ላይ ይገኛል። ያው እንግዲህ እንስሳ ብዙ እንስሳ ሙቶ ብዙ እንስሳ ደግሞ ወደ ጫካ ሲቶከት በሮ ወደ ጫካ ገብቶ የጠፉም አሉ። እነዛን ለመፈለግም መርቶ ቁጭ ብሎ እየጠበቁ ነው። ጉዳዩን የክልሉ መንግስት አውቆታል ይባላል አውቆ የገባ ማለት ትናንትና ከክልል አመራሮችም ገብቶ ያ ቦታ ድረስ አይቶ ያዩማሉ ሰጥተ ሀይሉ ወደ እናንተ አልመጣም አልመጣም አልመጣም። የኢትዮጵያ ዜና አገልግሎት ዛሬ የምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌውን ጠቅሶ እንደዘገበው የጅቡቲ ጦር የኢትዮጵያን ድንበር ተሻግሮ በአፋር በኩል ጉዳት አድርሷል የሚለው ወሬ እውነት አይደለም። ጅቡቲም ኢትዮጵያን የመውረር ሀሳብ እንደሌላትና የሁለቱ ሀገራት ወዳጅነትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ይሁን እንጂ በአካባቢው በግጦሽ በውሃ በሌሎች ምክንያቶች አልፎ አልፎ ግጭት እንደሚፈጠር የተናገሩት ምክትል ኢታማዦር ሹሙ በክልሉ ዜጎች ላይ የደረሰውን ጉዳት የመከላከያ ሰራዊት እያጣራ ነው ማለታቸውን ይዚያ ዛሬ ዘግበዋል። የሚመለከታቸውን የክልሉን አመራር ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው የምመለስበት ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን ለዘገባው እናመሰግነዋለን። በአማራ ክልል ሰኔ 15 ቀን 2011 ዓ ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ አመራሮች መካከል ሶስቱ በአስር ሺ ብር ዋስ ተፈቱ። ዛሬ ማምሻውን ከእስር የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞ የክልሉ ህዝብ ደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማርና የአማራ ክልል ሚሊሻ ጽፈት ቤት ኃላፊ የነበሩት ኮሎኔል ባምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቢ ግ አቶ እዮብ ጌታቸው ለአሜሪካ ድምፅ ተናግረዋል ዘገባውን ከባህር ዳር ያጠናከረችው አስቴር ምስጋናውነች አቃቢ ግ አቶ ኢዮብ ዛሬ በፍርድ ቤት የነበረውን የዋስትና አሰጣጥ ሂደት ከሚያብራሩበት ይጀምራል። ብርጋዴር ጀነራል ተፈራማሞ ማሞ ኮረኔል አለበላ አማረና ኮረኔል በአምላኩ አባይ የሚባሉት ተጠርጣሪዎች የዋስትና ጥያቄ ለፍርድ ቤቱ ሐሙስ እለት በ29/12/2012 ዓ ም አቅርበው ነበር። መዝገቡን መርምሮ አይቶ ከኃላፊነታቸው ደረጃ ዋስትና አስተያየት ለመስጠት ቀጠሮ እንዲሰጠን ጠይቀን ከመጀመሪያው እንግዲህ የተጠረጠሩበት በሰኔ አስራ አምስቱ ጥቃት እጃቸው አሉበት ወይንም ደግሞ አቀነባብረዋል በሚሉ ተጠርጥረው ነበር። እነሱን ጨምሮ ሌሎች እነሱን ሊያስከስሳቸው የሚችለው ወንጀል ተብሎ ሊያገኘ ነው። ክልሉን ጸጥታ መሪዎች ከመሆናቸው እና በተለይም የተወሰኑት ልዩ ኃይሉንም በቀጥታ የሚያዙ ከመሆናቸው አንጻር ኃላፊነታቸውን ተወጥተዋል አልተወጡም በሚል ደረጃ በተለይ በሕገ መንግሥት ስርዓት ላይ የሚፈጸሙ ወንጀሎች ላይ ኃላፊነት አለመወጣት ከሌላው ተራ ኃላፊነት አለመውጣት የተለየ እና ከበድ ያለ ነው። በዛ ደረጃ መወጣት አለመወጣታቸው በተጨማሪ ተጣርቶ ውሳኔ የሚያገኝ እና በዛ የሚያስከሰሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከአስር ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም። ስለዚህ በዚህ ጉዳይ ዋስትናን ቢፈቀድላቸው በውጭ ሆነው ጉዳያቸውን ቢከታተሉ በእኛ በኩል ተቃውሞ እንደሌለ ለፍርድ ቤቱ ገልጸን ፍርድ ቤቱም ግራቀኙን ከሰማ በኋላ በአስር ሺ ብር እያንዳንዳቸው አስር ሺ ብር ዋስትና እንዲያመጡና እንዲለቀቁ ወስኗል። ምርመራው ጊዜ የወሰደው ትክክለኛ ውሳኔ ላይ ለመድረስ ማስረጃዎችን ማጣራት አስፈላጊ ስለነበር እንደሆነ ነው የክልሉ አቃቤ ሕግ የገለጹት። ለምርመራ ጊዜ የወሰደው የክልሉ የምርመራ ቡድንም በፖሊስም ከተለያዩ ከጠቅላይ አቃቢንቱም ከሌሎች የተውጣጣ ቡድን ጊዜ ወሰደው በምርመራውም ላይ ይግባኝ እየጠየቀ የሄደው መጨረሻው ትክክለኛ እውነት ላይ ለመድረስ ስለሚፈልግ ነው። ከዛ አንጻር ነው። ስለዚህ ከዛ አንፃር በደረስንበት ደረጃ እነሱን አሁን ባለው ደረጃ ዋስትና ሊስከለክላቸው ስለማይችል ዋስትናውን ባለመቃወማችን ፍርድ ቤቱም በዋስትና ሊለቃቸው ይችሏል ከዚህ በኋላስ የሚቀጥለው ምንድን ነው? እንግዲህ ከዚህ በኋላ በዋና ወንጀል አድራጊዎች ላይ የተጣራው ምርመራ መሰረት ክስ የሚቀርብ ይሆናል። ዋና ወንጀል አድራጊዎች ተለይተው ክስ ይቀርባባቸዋል። ከዛ ውስጥ ደግሞ አሁንም ተጣርቶ ሊያስከስሳ ቸው የማይችሉ ሰዎች ካሉ ተጣርተው ክስ አይቀርም፣ ውሳኔም ይወሰን ሊኖር ይችላል። አጠቃላይ ካሉት ከቀሩት ተጠርጣሪዎች ውስጥ ከሰኔ 15ቱ ጥቃት ጋር እጃቸው አለበት ተብለው ከተጠረጠሩት 270 ተጠርጣሪዎች መካከል አሁን ማረሚያ ቤት የሚገኙት ወደ 80 የሚጠጉ ተጠርጣሪዎች ብቻ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ቴክኖሎጂው ዓለም የሚወስድ ዘገባ ይደመጣል። የሆንግ ኮንግ ጸረ መንግስት ተቃውሞ በቀጠለበት በአሁኑ ሰዓት የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ወደ ውጥንቅጡ እየተጎተቱ ነው። በቻይና እና በተቃውሞ ሰልፈኞቹ መካከል ያለው ፍጥጫ አንዳንድ የዩናይትድ ስቴትስ የቴክኖሎጂ ድርጅቶችን አገልግሎታቸውን እንዲያቆሙ አስገድዷቸዋል። የሚሼል ኩዊን ዘገባ ሀብታሙ ስዩም እንደዚህ ያሰማናል። የሆንግ ኮንግ ጸረ መንግስት ሰልፎች የማባራት ምልክት ባላሳዩበት በአሁኑ ሰዓት የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ወደ ውጥንቅጡ እየተጎተቱ ስለመሆናቸው ተረድተዋል። ለቻይና መንግስት ምላሽ ይሆን ዘንድ አፕል የሆንግ ኮንግ ሰላማዊ ሰልፈኞችና ነዋሪዎች ፖሊስ በሚመጣ ጊዜ የማስጠንቀቂያ ምልክት የሚለዋወጡበትን መተግበሪያ ሰርዘዋል። የአፕል ዋና ኃላፊ እንደተናገሩት የሆንግ ኮንግ ባለሥልጣናት መተግበሪያው የፖሊስ ኃይል አባላት ላይ አነጣጥሮ አደጋ ለመጣል አገልግሎት እየዋለ ነው ሲሉ ከሰዋል። የመተግበሪያ አዘጋጆችና የሆንግ ኮንግ የለውጥ አቀንቃኞች ግን ይህን ክስ ይቃውማሉ አፕል ለምርትና ለአቅርቦት ሰንሰለቱ ሲል ቻይናን ይመረኮዛል። ከዓለም አቀፉ ሽያጭ መካከል 20 በመቶ የሚደረገው ቻይና ውስጥ ነው። ማሲጅ ሲግሎውስኪ የቴክኖሎጂው መስክ ምሁር ናቸው። ቻይና አፕልን ካስወጣች ምን ይፈጠራል? ይሄ ለትሪሊዮን ዶላሩ ድርጅት በመኖር አለመኖሩ ላይ የተደቀነ አደጋ ነው። ቲም ኩክ በግላዊ ታማኝነታቸው ልክ ሊጋፈጡት የማይቻላቸው ግዙፍ ጉዳይ ነው ነው ያሉት። አፕል ብቻ አይደለም ወደ ቻይና ለማቅናት ባለው ቅድ ላይ ሙግት ያላጣው ጉግልም ሰዎች የሆንግኮንግ ሰልፈኞችን ገጸ ባህሪ ተላብሰው የሚጫወቱበትን የኮምፒውተር ላይ ጨዋታ አስወግደዋል። ድርጅቱ ጨዋታው ጥንቃቄ ሊሞላባቸው የሚገቡ ሁነቶች ፖሊሲን ጥሰዋል ብለዋል። ኤሪክ ጎልድማን የሳንታ ክላራ ዩኒቨርሲቲ የህግ ፕሮፌሰር ናቸው። ጉግል እጅግ ስስ የሆኑ ጥንቃቄ ሊሞላባቸው የሚገቡ ሁነቶችን ሊያስቀርብ ይችል ይመኛል። በማናቸውም ሁኔታ ከአንደኛው ጎራ ጋር መሰለፍ አይፈልግም። ድርጅቱ ጨዋታው የጥንቃቄ ሁነቶችን የጣሰ እንዳልሆነ መወሰን ይችል ነበር። ይህ ሰዎች የሚጫወቱት ጨዋታ እንዲሁም ሰብአዊነታቸውን እውን ለማድረግ ለሚጥሩ ደግሞ ማስተማሪያም ሊሆን የሚችል ነበር actualize their uh, humanity አክቲቪዥን ቢልዘርድ የተሰኘው ከቻይና ቴሌኮሙኒኬሽን ጋር የሚንቀሳቀስ የኮምፒውተር ጨዋታዎች ፈልሳፊ የሆንግ ኮንግ ሰልፈኞችን ደግፎ መግለጫ ካወጣ በኋላ አንደኛውን ጨዋታ ያሸነፈውን ተከፋይ ተጫዋች ቀጥቷል። የኮምፒውተር ላይ ጨዋታዎች ፈልሳፊ ለሆነው ማርክ ከርነር የድርጅቱ እርምጃ አስገራሚ ነው። ይሄ ጨዋታዎች ከፖለቲካዊ ጣልቃ ገብነት እንዲርቁ የማድረግ ጉዳይ አይደለም። ይሄ የጨዋታው ፈልሳፊ የሆነ ድርጅት በፖለቲካ ውስጥ ራሱን ጣልቃ ያስገባ የተደረገበት ማሳያ ነው። ለእኔ መስመር የተላለፈ ተግባር ነው። ኑ ያሉ የኮምፒውተር ጨዋታዎችን የሚያዘወትረው ማህበረሰብ ከፖለቲካ ጋር ያን ያህል የሚነካካ አይደለም። የተወሰኑት ግን ተባብረው ታዋቂ ከሆነው የአክቲቪዥን ብልዘርድ ጨዋታዎች ውስጥ ታዋቂዋን ሜይ የተሰኘች ገጸ ባህሪ ወደ ሆንግኮንግ ተቃዋሚ ሰልፈኛነት ቀይረዋል። ሜይ አሁን ለነጻነት የምትዋጋ ሆንግ ኮንግ ነጻ እንድትሆን ትሟገታለች እንደማለት ነው እንደ ፈልሳፊው ንግግር የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ከሆንግ ኮንግ ውጥንቅጥ ራሳቸውን ማራቅ ይፈልጉ ይሆናል። ሆኖም እየጨመረ ባለው ሁኔታ ወደ ፍጥጫው እየተሳቡ ከተጠቃሚዎችና ከቻይና መንግሥት ደጋፊዎች አንዱን እንዲመርጡ እየተገደዱ ነው። እያዳመጣችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ደግሞ ትምህርትን፣ ትወናን፣ ገጣሚነትና ንግድን በአንድ ላይ በማስኬድ ሕይወቷን የምትመራ ጠንካራ ወጣት በዛሬ በጋቢና ዘጋቢዎች መስኮት ይዘን እናስተዋውቃቸዋለን። ወጣቷ ጋዲሴ የምንከፉ ትባላለች፣ ተዋናይ ናት። ጋዲሴ የግጥም መድብልም አሳትማለች። በ230 ሺህ ብር መነሻ የከፈተችውን የኮምፒውተር መሸጫ አቅም ወደ ሶስት ሚሊዮን ብር አሳድጋ ለሌሎች ወጣቶች የስራ እድልም መክፈቷን ሰምተናል። ዘጋቢያችን ፀሐይ ዳምጦናት ዝርዝሩን የምትነግረን እንደሚቀጥለው ይደመጣል። በነቀምት ከተማ ተወልዳ ያደገችው ወጣት ጋዲስ የምንከፉ ሁለተኛ ደረጃ ትምህርቷን ያጠናቀቀችውም እዛው ነው። በ2007 ዓ.ም አዲስ አበባ ዩኒቨርሲቲ ተቅላቅላ በኢኮኖሚክስ ተመርቃለች። ትምህርቷን ስታጠናቅቅ ስራ ከመቀጠር ይልቅ በሁለተኛ ደረጃ ትምህርት ቤት እያለች ትሳተፍበት ወደ ነበረው የሥነ ጽሑፍ ፍላጎት እንዳደላች ትናገራለች። በዚህ ፍላጎቷም ቀጥላ በብዙ የአፋን ኦሮሞ ፊልሞችና ቲያትሮች ላይ ተውናለች። በቅርቡ ደግሞ የመስቀል ወፍ የተሰኘ የግጥም መድብል አሳትማ ለአንባቢያን አደርሳለች። እኔ ተማርኩበት ምስሌት የአርትን ችሎታችንን እንድናወጣ ያበረታታን ነበረ። ስለዚህ በተሰጦም አምነዋለው ማለት ግጥም መጽሐፍ በጣም እወዳለሁ። በጣም ቆንጆ ግጥሞችን እንደምጽፍ ደግሞ አስተማሪዎች የሚነግሩኝ ነበረ። ስለዚህ እንደምትል አምን ነበረ። ስለዚህ ወደዚህ ነገር እንደመጣ አንዳንድ ድራማዎችን መስራት፣ ቲያትሮችን መስራት፣ መጽሐፍን እንደምትል ሲነግሩኝ ስለነበረ ያን ነገር ለማውጣት ደግሞ በጣም ፈልግ ነበረ። ወደ አዲስ አበባ እንደመጣ እድሉን ተጠቅሜ ችሎታዊም ላውጣ ሞክር ያለው ጋዲሴ የትወና ብቃቷንና የስነ ጽሁፍ ተሰጥኦዋን በትምህርት ለማሳደግ አጫጭር ስልጠናዎችን መከታተሏንም ትናገራለች። በልጅነቷም የራሷ የሆነ ስራ ፈጥራ የግል ድርጅት እንድኖራት ታልም እንደነበር ትገልጻለች። በሁለት ሺህ ዘጠኝ ዓመተ ምህረት መጨረሻ ነው የተመርቄ። ወንድሜ ወደዚህ ቢዝነስ ገብቶ ነበረ ነበረው ለምን አብረን አንሰራም? የሚል ሀሳብ ያንሰልኝ አብረን እንደምንሰራ አሰብኩና ከጀመርኩኝ በኋላ ደግሞ አሁን በሼር እየሰራን ኮምፒውተር እና የኮምፒውተር ተዛማች እቃዎችን ነው ኢምፖርት እያደረግን የምንሸጠው እና የምናከፋፍለው። ግን መንቴናንስም እንሰራለን ዴቨሎፕመንትም እንደዚ እንደዚ አይነት ሶፍትዌር ስራዎችን እንሰራለን ወደፊት እግዚአብሔር ከረዳን አሁን ኢምፖርት የምናደርገውን እቃዎችን ሀገር ውስጥ እያመረትን የሀገር ውስጥ ገቢያ ለመያዝ እንሞከራለን ከዛም አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን። በአሁኑ ሰዓት ከስራዋ ጎን ለጎን በንግድ ስራ ትምህርት በሁለተኛ ድግሪ እየተማረች የምትገኘው ጋድሴ ሴቶች ለትምህርታቸው ቅድሚያ መስጠት እንዳለባቸው ትመክራለች። ሴት ስለሆነ ብቻ መካድን ማንችለው ብዙ ፈተናዎች አሉ። እነዛ ፈተናዎች ግን እኛ ከሰነው ጎል እንዳንደርስ የሚያገዱን ነገሮች አይደሉም። ይህን አውቀን በምንችለው ያህል ታግለን ፈተናዎችንም አልፈን ከግባችን መድረስ እንደምንችል እየነገርኳቸው በዛው ልክ ደግሞ ሴት ብቻ መሆን ሳይሆን ጠንካራ ሴት ሚገኙ፣ አብረን እንድንሰራ እንተቃቀ እንዋደቅ። በሁለት መቶ ዘጠና ሺህ ብር መነሻ የከፈተችው የኮምፒውተር መሽጫ አቅም ወደ ሶስት ሚሊዮን ብር ያሳደገችው ጋድሴ በአሁኑ ሰዓት ለአራት ቋሚና ለሀያ ሶስት ግዛዊ ሰራተኞች የስራ እድል መፍጠር መቻሏንም ትናገራለች። በቀጣይ በምትሳተፍበት ዘርፍ በሙሉ አቅሟን የማሳደግ ፍላጎት እንዳላትም ገልጻለች። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ከአሜሪካ ድምጽ የሚተላለፍላችሁን ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ጋዲሴንና ፀሐይን ደግሞ እናመሰግናችኋለን። እነዚህ አይነት ወጣቶች አዎ እንግዲህ ጋዲሴ ብዙ አይነት ወጣቶችን አስታውሰችን። ይሄ መርሃ ግብር የተከፈተበት ዋነኛ ምክንያት መሰል ወጣቶች የተለያየ ተሰጥኦ ያላቸው በአስተሳሰብም ሆነ በስራቸው የብዙ ለብዙ ወጣቶች ተምሳሌት የሚሆኑ ሰዎችን ለማስተናገድ ስለሆነ አድማጮች ሁልጊዜ መሰናዷችን መጨረሻ ላይ በምንገልጻቸው አድራሻዎች መሰል ሰዎች አሉ፣ እነዚህን ብታናገሩ፣ እነዚህን ብታገኙ የሚሉትን ወጣቶች ተከታትለን ለማቅረብ እንጀም እንሞክራለን እስቲ በቀጣዩ ወዴት ነው የምንሄደው? ቀጣዩም እንግዲህ ትንሽ ብርሃን የተሞላበት ፕሮግራም ይመስለኛል። ምክንያቱም የምናወራው ቢዩቲፉል ማይንድ የተሰኘ የማህበረሰብ ድርጅት አለ። ከተለያዩ ሆቴሎች የሚጣሉ ሳሙናዎችን በመሰብሰብ መልሰው የእጅ ሳሙናዎችን በማምረት ለወጣቶች የስራ ዕድል ይፈጥራል። ይህም ብቻ ሳይሆን አዲስ አበባ ውስጥ ባሉ ሀያ ትምህርት ቤቶች የእጅ መታጠብ ስልጠናዎችን በመስጠትና ሳሙናዎችን በማቅረብ የንጽህና ባህል ለማስፋፋትም እየሰራ ነው። የድርጅቱ መስራች አያጣም ስሜን ይባላል። እንግዲህ ኤደን ከአንቺ ጋር ነው ቆይታ ያደረገው። እሱም መሰናዶን ሰማና እንመለሳለን። አያጣም ስሜነህ የ27 ዓመት ወጣት ነው። ከአዲስ አበባ ዩኒቨርስቲ በማህበረሰብ ጥናት ከተመረቀ በኋላ በግብረ ሰናይ ድርጅት ውስጥ ተቀጥሮ መስራት ጀመረ። በግብረ ሰናይ ድርጅት ውስጥ በነበረው ቆይታ አይኑን ያፈጠጠ ችግርና ድህነትን ማስተዋሉን ይናገራል። በዚህም የተነሳ ከእርዳታ ውጪ ቋሚ በሆነ መልኩ ሰዎችን በግሉ ለመርዳት ምን ማድረግ እንደሚችል ማሰላሰል ጀመረ። በመቀጠልም ቢያንስ የንጽህና ችግርን መቅረፍ ብችል እንደ ተቅማጥና ትራኮማ ያሉ በሽታዎችን መከላከልና ዜጎች የተሻለ ገጽታ ይዘው መቅረብ እንዲችሉ እችላለሁ ብሎ በማሰብ ቢዩቲፉል ማይንድ የተሰኘ ከንጽህና ጋር የሚሰራ ድርጅትን ከፈተ። ህጻናት እጅ መታጠብ የላቸው መንግስት መሰለኝ እንትን ቤት የቆሸሸ ነው። ስለዚህ በዛው ላይ ሳይታጠብ ደሞ ሲገሉበት ሌላ ችግር ነው። እጅ መታጠብ ባህልን ከፍ በማድረግ ተቅማጥን መከላከል እንችላለን። እንግዲህ የእኛ መፍትሄ ብለን መጀመሪያ ያመጣነው ተቅማጥን ለመቀነስ ብዙ ሆቴሎች አሉ አዲስ አበባ ወይም ዋና ዋና ከፍኖቻችን ላይ ና ሆቴሎች ብዙ ሳመኖችን ይጥላሉ። እነሱም ተፈሰበ ቀልጦ ኬሚካል ተጨምሮበት በአዲስ እንደገና መልሰው በማምራት ተቅማጥን መከላከል እንችላለን። የንጽህናን ባህል ለማዳበርና የባህሪ ለውጥ ለማምጣት ቢዩቲፉል ማይንድ አዲስ አበባ ውስጥ ባሉ ሀያ ትምህርት ቤቶች እንቅስቃሴ እያደረገ ይገኛል። አሁን ያለንበት ሁኔታ የመንግስት ተማሪዎች ሁሉንም ሁሉንም የአንድ አንድ ሶስት መቶ ተማሪ አለ እያንዳንዱ ትምህርት ቤት ላይ ነው የተፈራርመን። የጀመርነው የካ ክፍለ ከተማ ላይ ያሉ ትምህርት ቤቶች ላይ ነው። እንግዲህ መስጠት መርዳት አናበረታ። ስለዚህ እኛ የምናደርገው ምንድን ነው? አንደኛ በምንችለው መጠን በትንሽ በትንሹ ሳሙናዎች እንሰጣለን። ግን እንደ አላማም የምናበረታታው አይደለም። ዋናው ግን የምናደርገው እነዚህ ተማሪዎች እና የትምህርት ቤቱ ዳይሬክተሮችን ስልጠና እንሰጣቸዋል። ከስልጠናው በኋላ በትምህርት ቤታቸው ሁሉም ሳሙና ማቅረብ እንዳለባቸው ተማሪዎቻቸው በሳሙና ና በውሃ መታጠን እንዳለባቸው እንዲሰሩ እናድጋቸዋለን። ቢዩቲፉል ማይንድ ለወጣቶች የስራ እድልን የፈጠረ ሲሆን በቀጣይም በክልሎች የመስፋፋት እቅድን ይዞ እየተንቀሳቀሰ ይገኛል። ሴቶቻችን ስራ ይፈጥራሉ። መጥተው ሰብስበው አቅምጣዎች ሲሰሩ እነዚህ ስራ እየፈጠርን ነው። ማዕከላችን በዚህ በእጅ መታጠብ ወይም በዚህ ብቻ ያቆም አይደለም። የስልጠና ማዕከሎችንም እየጠጠቅ ነው። ሁን ትላልቅ የኢትዮጵያ ከተሞች ላይ አዲስ አበባ፣ ባህር ዳር ገና ላይ ወደ መጠል ያሉ። ስለዚህ አላማችን ሰፊ ነው። ማህበረሰብ ተኮር የንግድ ስራ ድርጅት የሆነው ቢዩቲፉል ማይንድ ሙሉ ለሙሉ ትርፉን መልሶ ስራውን ለማስፋፋት እንደሚጠቀምበት አያጣም ይናገራል። በአሁኑ ሰዓት እንግዲህ ሙሉ መቶ ፐርሰንት ነው። ሁሉም ነገር የምናያረገው ምንድነው ኢትዮጵያ ውስጥ ገና ህልብ አላስጠበቅ ነው ማህበራዊ ስራ ፈጣሪ አሁን ማህበር አቋቁመያል። እየሰራን ነው። ህጋዊ ፍቃድ አግኝቶ ስንት ፐርሰንቱ ነው ለክልፋችን የሚለውም በህጋዊ መንግስትም እንዲጠይቀን ማለት ነው። አሁን ገና አይገባት የለም ይሄ ነገር እንደኛ ድርጅት አሁን ግን ስራውን በጣም ቀሎ እንዲፈጥም መቶ ፐርሰንት ነው እያረግ ነው ያለ ነው። የተባበሩት መንግስታት ድርጅት የህጻናት አጣዳፊ ድጋፍ አለም አቀፍ ፈንድ ዩኒሴፍ በወጣው ሪፖርት መሰረት ኢትዮጵያ ውስጥ ከስልሳ እስከ ሰማኒያ በመቶ የሚሆኑ ተላላፊ ህመሞች መንስኤ የንጽህና ችግር መሆኑን ያሳያል። አያጣምም ንጽህናን በተለይም ደግሞ እጅን ከመታጠቢያ ቤት መልስ ከምግብ በፊትና ከምግብ በኋላ የመታጠብ ባህልን ህብረተሰቡ እንዲያዳብር አጽኖት ሰጥቶ ያሳስባል። ለአሜሪካ ድምጽ ሬዲዮ አደን ገረመው። I uh, know.

It's <laughs> a አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። በነገው ምሽት መሰናዷችንም እንገናኛለን። የዛሬው የጋቢና ቪዮ ጉዟችን ግን በዚሁ ተጠናቋል። በፌስቡክ አት አትቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን። በሰላም በጤና ነገ ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቬሮን ደናደሩ